የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ ጤና ስጥልን። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ሚያዝያ 2 2012 ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በከተማና በገጠር መሀል ያለውን ግንኙነት በአግባቡ በመቆጣጠር በምንም ታምር ወደ ገጠር እንዳሄድ ማድረግ አለብን ማለት ነው። የሰማችኋቸው የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ዘርፍ ባልደረባ እና ተመራማሪ ፕሮፌሰር አለማየሁ ገዳ ናቸው። ኮቪድ-19 በኢትዮጵያ ማክሮ ኢኮኖሚና ማህበራዊ ሁነቶች ላይ ሊያመጣው ስለሚችለው ውጤት ትንታኔ አቅርበዋል። በምሽቱ ይዘንላችኋል። በተመሳሳይ ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱ የቤት ለቤት ቅኝቶች ከ3 ሚሊዮን በላይ ቤቶች ላይ የሙቀት ልየታ ስራ መሰራቱን የኢትዮጵያ የጤና ሚኒስቴር ለአሜሪካ ድምፅ አስታውቋል። ከጀመርንበት አኳያ የሚመጣሉበት ስናየው ብዙ መንገድ ሄዷል። አሁን ባለንበት ደረጃ ወደ 1 ሶስት አካባቢ ቴስቶች ናቸው የተደረጉት። ከፊት ሀገሮች ጋር በቁጥር ደረጃ ሲወዳደር ዘጠነኛ ደረጃ ላይ ያሉ በብዛት ማለት ነው። የሰማችኋቸው የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ ናቸው። በምሽቱ አብረውን ይቆያሉ። ሌላም የኮሮና ቫይረስ ወረርሽኝ በኅብረተሰብ ውስጥ በፈጠረው ፍራቻ ምክንያት የደም ለጋሾች ቁጥር እጅጉን መቀነሱም ተሰምቷል። ይህንና ሌሎች ዘገባዎችም ይዘን በምሽቱ እንጠብቃቸዋለን። ምሽቱን እያስተናገድኳቸው የምቆየው ኤደን ገረመው ነኝ። በቅድሚያ ግን ለዜናዎቹ ከሀብታሙ ስዩም ጋር ተዋቸዋለሁ። አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 1080 የላቦራቶሪ ምርመራ ሁለት ሰዎች በኮሮና ቫይረስ መያዛቸው ተረጋግጠዋል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 126 ደርሰዋል። የተያዙት ሁለቱም ሰዎች እንግሊዛውያን ሲሆኑ የ50 ዓመትና የ42 ዓመት ጎልማሳ መሆናቸውም ተገልጸዋል። በአሁኑ ሰዓት 71 ሕሙማን በለይቶ ማቆያ ውስጥ እያገገሙ ሲሆን ጽኑ ሕሙማን አለመኖራቸውንም የኢትዮጵያ ጤና ሚኒስቴር በፌስቡክ ገጹ በኩል አስታውቀዋል። በአጠቃላይ በሀገሪቱ እስካሁን ድረስም 15668 የላቦራቶሪ ምርመራዎች ተደርገዋል። የኦክስፎርድ ዩኒቨርሲቲ ተመራማሪዎች ከመደበኛው የህክምና ጊዜ ግምት በፊት ለኮቪድ-19 የሚሆን ክትባት ለማግኘት እየጣሩ መሆኑ ተነግረዋል። ተመራማሪዎቹ ክትባቱን በፍጥነት ለማድረስ ያላቸውን የመንፈስ መተማመን ባጋሩበት በአሁኑ ሰዓት ክትባቱን ለማግኘት እስከ ቀጣይ ዓመት ድረስ መጠበቅ ላያስፈልግ ይችላል የሚል ተስፋ ከፍ አድርገዋል። የመጀመሪያዎቹ የክትባት ናሙናዎች የተሰሩት ባለፈው ሳምንት ጄነር ኢንስቲትዩት በተሰኘው የዩኒቨርሲቲው ተቋም ውስጥ ነበረ። ተመራማሪዎች ከአንድ ወር ዘለግ ለሚል ጊዜ ክትባቱን የመፈተሽ ተግባር ተግባራትን በሰፊው ለማስፋፋት እቅድ ይዘዋል። ይሄ ጊዜ ከሌሎች የክትባት ማበልጸጊያ እርምጃዎች የፈጠነ ነው። ክትባቱ ፍቱንነቱ ከተረጋገጠ እያበለጸገ ያለው ቡድን በሚሊዮን የሚቆጠር ክትባት መስከረም ወር ላይ ለማድረስ ዓላማ ሰንቀዋል። ይሄ ጊዜ የዓለም የሕክምና ባለሙያዎች ለኮቪድ-19 የሚሆን ክትባት ይደርሳል ካሉበት ከ12 እስከ 18 ወራት የሚረዝም የጊዜ ግምት በወራት ያነሰ ነው። ፕሬዚደንት ዶናልድ ትራምፕ በዩናይትድ ስቴትስ የተለያዩ ግዛቶች የተጀመረው የትምህርት ዓመት ከመጠናቀቁ በፊት የህዝብ ትምህርት ቤቶችን ስለ መክፈት ማሰብ እንደሚገባ ተናግረዋል። በርካቶች ግን ከበጋው ወይንም በልግ በፊት ትምህርት ቤቶችን መክፈት ለተማሪዎች የጤና ደህንነት መልካም አይሆንም እያሉ ነው። ትራምፕ ሰኞ ዕለት ከግዛት አስተዳዳሪዎች ጋር እንዴት ኢኮኖሚያዊ እንቅስቃሴዎችን መክፈት እንደሚገባ በተወያዩበት ወቅት አንዳንዶቻችሁ ትምህርት ቤቶችን መልሰው ስለ መክፈት ልታስቡ ትችላላችሁ። ምክንያቱ ደግሞ በርካታ ሰዎች ትምህርት ቤቶቹ እንዲከፈቱ እየፈለጉ መሆናቸው ነው። ትልቅ ጉዳይ አይደለም። ሁላችንም ባለፍንበት በዚህ አደጋ ሕፃናት በመልካም ሁኔታ ላይ ይገኛሉ ብለዋል። ትራምፕ ባቀረቡት ሀሳብ ላይ ምላሽ የሰጠ አስተዳዳሪ እንደሌለ አሶሺትድ ፕሬስ ዘግበዋል። የጃፓን የሕክምና ማህበር ኃላፊ የኮሮና ቫይረስ ክትባት ካልተገኘ በስተቀር አገሪቱ ለቀጣይ ዓመት ያስተላለፈችውን ኦሎምፒክ ለማዘጋጀት እንደሚከብዳት አስታውቀዋል። የሹቲካ የኮኮሮ ጃፓን ኦሎምፒክን ማሰናዳት አለባትም የለባትም አላልኩም። ሆኖም ፍቱን ክትባት ካልተገኘ በስተቀር ክንውኑን ማዘጋጀት አስቸጋሪ ይሆናል ብለዋል። በመላው ዓለም ላይ የሚገኙ ሀያ የፊልም ፌስቲቫሎች ፊልሞችን በነፃ በዩቲዩብ ለማሳየት ጥምረት መፍጠራቸው ተሰምተዋል። ሮይተርስ እንደዘገበው ወደዚህ እርምጃ ያመሩት የኮቪድ-19 ወረርሽኝ የፊልም ማሳያ አዳራሾችን እንዲሁም ዓመታዊ የካንስና ኒውዮርክ የፊልም አውደ ርዕዮች እንዲሰረዙ በማስገደዱ ነው። አስር ቀናት የሚቆየው ሁላችንም አንድ ነን ዓለም አቀፍ የፊልም ፌስቲቫል የበርሊን ካንስ፣ ቬነስ ሳንደንስ ቶሮንቶና የፊልም ፌስቲቫሎች ያስተባበሯቸው ፊልሞች እንደሚታዩባቸው ታውቋል። ልክ የዛሬውርም ይጀምራል። ኤደን ለአሁኑ ያሉኝ አጫጭር ዘገባዎች እነዚህ ናቸው። ሀብታሙ ስዩምን እናመሰግናለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱ የቤት ለቤት ቅኝት ከሶስት ሚሊዮን በላይ ቤቶች የሙቀት ልየታ መሰራቱን የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ ለአሜሪካ ድምጽ ተናግሯል። በአጠቃላይ በኢትዮጵያ የኮሮና ቫይረስ ስርጭትን ለመቆጣጠር በሚደረገው እንቅስቃሴ ዙሪያ ያደረግነውን አጭር ውይይት እንደሚከተለው በዘገባ መልክ አሰናተንላቸዋል። ጊዜ ጀምሮ በተቋቋመ የኮቪድ-19 መከላከል ምላሽ ግብረ ኃይል በኩል ምርመራውን በሀገር ውስጥ ከማስጀመር ጀምሮ የሙቀት ልየታ የህክምና ጣቢያዎች አደረጃጀት የህብረተሰብ ግንዛቤ መፍጠር የአስገዳጅ ለይቶ ማቆያዎችን ማዘጋጀት የመሳሰሉትን ጨምሮ ኮቪድ-19 ለመከላከል ሀገሪቱ ብዙ ርቀት መጓዟን ገልጸው ከተለያዩ ክልሎችና ባለድርሻ አካላት ጋር በቅንጅት እየተሰሩ ስላሉ ስራዎች እንዲህ ባጭሩ ያስረዳሉ እንግዲህ እዚህ የኮሮና ቫይረስ ወረርሽኝ ከተጀመረበት ጊዜ አንስቶ በሀገር ውስጥ የተለያዩ መከላከልና የምርመራ ሂደቶች እየተካሄዱ ነው። በዚህም ዝግጅነት እና ምላሽ በሚደረግበት ጊዜ የላብራቶሪ አቅሙም እንደ ሀገር መጀመሪያ መጀመሪያ ላይ ወደ ውጭ ልከን ነበር። ከዛሁም አገሮች ከተጀመረበት ከፌብራሪ ስምንት ጀምሮ የላብራቶሪ አቅሙን የማስፋት ስራ እየተሰራ ስለሆነ እነዚህም ሁሉ የማከም አቅምንም ፈጥሯል። መጀመሪያ አዲስ አበባ ላይ ረሰብ ጤና ኢንስቲትዩት ላይ ብቻ የነበረው ምርመራ እንደዚሁም ደግሞ በየክልሉም ምርመራዎቹ እንዲጀመሩ ተደርጓል። አሁንም በቀጣይ ደግሞ እየሰፋ ይገኛል። በላብራቶሪ ደረጃ ወደ ሀያ ሶስት የሚሆኑ ላብራቶሪዎች ያው አምስቱ ሁለት ሆኑ በተለያየ ተቋማት ላይ አሁን እየተደረገ ነው። የዚህ ሁሉም እንግዲህ በሙሉ አቅማቸው መመርመር ከቻሉ በዚህ ሰዓት አራት መቶ አራት ሺ አምስት መቶ ሀምሳ ሶስት ቴስቶችን በሀያ አራት ሰዓት ውስጥ ማድረግ የሚችል አቅም አለ። በቀጣይም እያሰፋን ከዛም በላይ የሚሄድ አቅም ለመፍጠር ነው። በየክልሉ የለይቶ በርካታ ስራዎች እየተሰሩ ነው። የዚህ ቤት ለቤት ልየታም በየክልሉም እየተሰራ ነው። እኛም እንግዲህ የክልል ስንል የክልል አመራሩን እንግዲህ ይሄ በአጠቃላይ እንደ ሀገር ይሄ የኮሮና ቫይረስ ወረርሽኝ ዝግጅነት እና ምላሽ በሁሉም ሴክተሮች ቅንጅት የሚሰራ ነው። እንደ ሀገር ደረጃ ያው ጠቅላይ ሚኒስትር የሚመራ ብሔራዊ ኮሚቴ እንዳለው ሁሉ በየክልሉ ጀምሮ በፕሬዚደንቶቹ የሚመሩ ግብረ ኃይሎች አሉ። እኛ ደግሞ እንደ ጤናው ሴክተር ደግሞ ከጤና ቢሮዎች ጋር ይህንን ጠንካራ የሆነ ክትትል፣ አስፈላጊውን የሆነ ድጋፍም ለማድረግ የሚቻለውን ያህል የቴክኒካልም የሚያስፈልጉ ግብአቶችን እንደዚሁም እንደ አስፈላጊነቱ የበጀትም ድጋፍ በማድረግ ስራዎች ይሰራሉ። ነገር ግን ሌሎች ደግሞ በራሳቸው አስፈላጊውን በጀት እየመደቡ እነዚህ ስራዎችም እየሰሩ ይገኛሉ። እኛም ከሌሎች የአፍሪካ ሀገራት አንጻርና በኢትዮጵያ ካለው የሕዝብ ብዛት አኳያ አሁን ላይ በየዕለቱ እየተወሰደ ያለው የላብራቶሪ ናሙናዎች ቁጥር አነስተኛ ስለመሆኑ ተጠይቀው፣ ምንም እንኳን ካለው የሕዝብ ብዛት አንጻር አሁንም ቢሆን ከፍተኛ ቁጥር ያለው ሕዝብ መመርመር ቢኖርበትም በየጊዜው ግን የምርመራ አቅማችንን እያሳደግን እንዲሁም ከአፍሪካ ሀገራት ጋር ተወዳዳሪ የሆነ ነው ይላሉ። ከጀመርንበት አኳያ አሁን የመጣንበት ስናየው ብዙ መንገድ ሄዷል። አሁን ባለንበት ደረጃ ወደ አስራ ሶስት ሺ አምስት መቶ ዘጠና ሰባት አካባቢ ቴስቶች ናቸው የተደረጉት። ከፊት ሀገሮች ጋር በቁጥር ደረጃ ሲወዳደር ዘጠነኛ ደረጃ ላይ ነው ያለው በብዛት ማለት ነው። ገና ብዙ ይቀረዋል። በእርግጥ ግን በቁጥር ደረጃ የከፋ ሊባል ይችላል። ምክንያቱም በቅርቡ በየቀኑ ያለው ቴስት መጨመር ስለጀመረ እና ከዚህ ቀጥሎም ብዙ ስለሚሄድ ነገር ግን በህዝብ ብዛት ደረጃ ስናየው አሁን ትልቅ ያለ ጃንሱም ነው። እንደዚህ ትልቅ ሀገሮች ይሄ ቻሌንጅ አላቸው። በትልቅ ከሚባሉትም ከናይጄሪያ ለምሳሌ አሁን በቅርቡ በቁጥርም ሆነ ህዝብ ብዛት ያለው ቴስቲንግ አሁን የኛም አልፏል፣ አሁን ከፍ ብሏል። እንግዲህ በሂደት በያዝነው እቅድ መሰረት በርካታ ቴስቶችን ማድረግ አቅሙም እየዳበረ ስለሆነ በቅርቡ በቂ የሆኑ ቴስቶችን ለማድረግ እንችላለን ብለ እናስባለን። የቤት ለቤት የሙቀት ልየታ በቅርቡ መጀመሩን የሚገልጹት የጤና ሚኒስቴር ዶክተር ሊያ ታደሰ ባለፈው ሳምንት ሶስት ሚሊዮን ሰዎች መመርመራቸውን ገልጸው ይህም ደግሞ ምንም አይነት የጉዞ ታሪክ ወይም ደግሞ በቫይረሱ ከተያዘ ሰው ጋር ንክኪ ሳይኖራቸው የተያዙ ግለሰቦች ካሉ ፈልጎ ለማግኘት እንደሚረዳ ይገልጻሉ። በቅርቡ እንደሰማችሁት የቤት ለቤት እንደዚህ አይነት በሽታ ምልክት ያለባቸው ሰዎች ካሉ ለማገናኘት ግን ጠቀሜታ አለው። ከሶስት ሚሊዮን በላይ ቤቶች ተጎብኝተዋል። እንግዲህ በዚህ ሳምንት ባለን መረጃ ከዛ ውስጥ የበሽታው ምልክት ሊኖራቸው ይችላል ተብሎ ይቃል። የጤና ሚኒስትር ዶክተር ሊያ ታደሰን እያመሰገንን በቀጣይ ደግሞ ኮሮና ቫይረስ ወረርሽኝ በህብረተሰብ ውስጥ በፈጠረው ፍራቻ ምክንያት የደም ለጋሾች ቁጥር እጅጉን መቀነሱ ተሰምቷል። ይህም በጤና ተቋማት ላይ ከፍተኛ የሆነ ጫና እያሳደረ መሆኑን የብሔራዊ የደም ባንክ አገልግሎት አስታውቋል። ይህም በተመለከተ ባልደረባችን ስመኝሽ የቆየ የደም ባንኩን ዋና ዳይሬክተር አቶ ያረጋል ባንቲና ሌሎች ጉዳዩ የሚመለከታቸው አካላትን አነጋግራ ተከታዩን ዘገባ አሰናድታለች። ከኮሮና ቫይረስ ጋር በተያያዘ ኢትዮጵያ ውስጥ የደም ለጋሾች ቁጥር በአስደንጋጭ ሁኔታ መቀነሱንና ይህም በሀገሪቱ የሕክምና ተቋማት ላይ ከፍተኛ ጫና እያደረሰ መሆኑን የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል ባንቲ ለቪኦኤ ገልጸዋል። በአዲስ አበባ በቀን ከሶስት መቶ በላይ ሰዎች ደም ይሰጡ ነበር ያሉት አቶ ያረጋል የኮሮና ቫይረስ አገር ውስጥ መግባት ከተነገረበት መጋቢት አራት ቀን ጀምሮ የለጋሾች ቁጥር እያሽቆለቆለ ሄዶ ከሰላሳ በታች መድረሱንና የደም ባንኩ ቅርንጫፎች ባሉት አብዛኛው ክልሎች ደግሞ ላለፉት አራትና አምስት ሳምንታት ደም የሰጠ ሰው አለመኖሩን ያስረዳሉ። የሌሎቹ የክልል ከተሞች ደግሞ ከዛ ወደ ሰባና ሰማንያ ፐርሰንት እንግዲህ የክልል ደም ባንኮች ምንሽ ሰላሳ ዘጠኝ ከተሞች ላይ ያሉን ደም ባንኮቹ ደግሞ በጣም ጥቂቶቹ አራትና አምስት የሚሆኑ ደም ባንኮች ብቻ ናቸው፣ እንዲሰሩት አብዛኛዎቹ ብዙ መጋቢትን በጣም በጣም በጥቂቶች ቁጥር አራት አምስት ሰው ሰባት ሰው ነው በሚለገስላቸው የባህር ዳር ደም ባንክና የተን ከሆነ ጠንካራ ደም ባንካችን ነው። ግን የመጀመሪያ ኮሮና ቫይረስ ከነበረበት ቀን ነው፣ በተካታይ በነበሩት አንድ ሳምንት አምስት ሰዎች ናቸው ደሚ በአንድ ሳምንት ሁለት መቶ ሰዎች ደም የሚለግሱበት የነበረ ደም ባንክ ማለት ነው። በዚህም ምክንያት በአሁኑ ወቅት የጤና ተቋማት በፈለጉት መጠን ደም እያገኙ አለመሆኑን የሚናገሩት አቶ ያረጋል ይህ እጥረት ያጋጠመው ሰው ወደ ባንኩ ሲመጣ ወይም ደም ሲሰጥ ለቫይረሱ ተጋላጭ ልሆን እችላለሁ ከሚል ፍራቻ ነው ይላሉ። ሕዝቡ አጠቃላይ ሁሉም ቤቱ ክትት ብሎ ሲቀመጥ፣ በተለይም ደግሞ እንደዚህ አይነት ጤና ተቋማት ላይ ደም የሚነካካበት ቦታ ላይ፣ ደም አለ የሚባልበት ቦታ ላይ ሲመጣ ተጋላጭ ነው የሚል ስጋት ብኖር ምንድን ነው ቀዳሉ የሚደንቋቸው ትልቶች የሚያነሷቸው ትልቶች ምንድን ነው ብለን ትሬስ ማድረግ ሞከርን ና አብዛኞቹ ሰዎች ኮሮና አይገድልም፣ ሰዎች የበሽታ የመከላከል አቅም ካላቸው አይገድልም የምትለዋን ሐሳብ በሽታ የመከላከል አቅም የምትለዋን ደም በመስጠት ውስጥ የሚቀንስ የበሽታ መከላከል አቅም እንዳለ አንደርስታንዲንግ በጣም ተፈጠረ። እንዳቱ ያረጋል ገለጻ ኢትዮጵያ ውስጥ በየሁለት ደቂቃ አንድ ሰው ደም ይፈልጋል። ይህም ማለት በዓመት እስከ 260 ሺህ ሰዎች ደም መለገስ አለባቸው። ኢትዮጵያ ውስጥ ያለው ደም የመለገስ ባህል አለመዳበር ምክንያት ግን የደም ባንኩ ይህንን የደም ፍላጎት ማሟላት አዳጋች ሆኖበት ቆይቷል። የኮሮና ቫይረስ መከሰት ደግሞ ችግሩን አባብሶታል። እንደ ፈረንጆቹ አቆጣጠር ከ2005 ጀምሮ በየሶስት ወሩ በጎ ፈቃደኞችን እያሰባሰበ ደም እንዲለግሱ ያስተባበር የነበረው የወጣቶች ስብስብ አቦጊዳ ሮትራክት ክለብ መጋቢት 24 ማካሄድ የነበረበትን 49ኛ የደም ልገሳ በኮሮና ምክንያት ማካሄድ ሳይችል ቀርቷል። የክለቡ ፕሬዚዳንት ዮናስ ታደሰ እንደገለጸልን ክለቡ በሚያዘጋጃቸው በበጎ ፈቃደኛነት ላይ የተመሰረተ የደም ማሰባሰብ ስራ የክለቡ አባላት የሆኑትን ሀምሳ ወጣቶች ጨምሮ ቢያንስ እስከ አምስት መቶ ሰዎች ደም ይሰጡ ነበር። አሁን ግን በኮሮና ቫይረስ ምክንያት

ይርም ገን እየሰጠ ባለፈው፣ አቡ ጊዳ ሮትራክት ክለብ የሚያቀርባቸውን ጥሪዎች ተከትሎ ደም ከሚሰጡ ወጣቶች አንዱ የአዲስ አበባ ነዋሪ የሆነው ብስራት ተሾመ ነው። ባለፉት አስር አመታት ውስጥ ሰላሳ ጊዜ ደም እንደለገሰ የነገረን ብስራት በኮሮና ምክንያት ክለቡ የተለመደውን ጥሪ ባያቀርብም በግሉ ስታዲየም አካባቢ በሚገኘው የደም ባንክ ተገኝቶ ደም ለግሷል። እኛም በኮሮና ምክንያት አልፈራህም ወይ ስንል ጠይቀነዋል። ኮሮና ደም ባንክ ውስጥ አይደለም ያለው። ምናልባት እንደውም ያ ከሆስፒታል ሆስፒታልም አይደለም የደም ንክክ ያለበት ቦታ ስለሆነ የበለጠ ጽናት የበለጠ አየሩን ዲስኢንፌክት የማድረግ እቃዎቹን እዛ አካባቢ ያሉትን ነገሮች እንደውም ውጭ ሱፐር ማርኬት ከመግባት ወይም ደግሞ የሆነ ካፌ ከመግባት የበለጠ ጥንቃቄ የሚደረግበት ቦታ እንደሚሆን እገምታለሁኝ። ሲሄድም ያየሁት እሱን ነው። በደንብ አካባቢውን ዲስኢንፌክት ሲያደርጉ አይቻለሁኝ። ስለዚህ የሚያስፈራኝ ነገር አለ ብዬ አልገመትኩኝም። አንድ ሰው ገበያ ከሄዶ በፋሲካ ሰሞን እንደምናየው ገበያ በግ ከሚገዛው ብዙ እጥፍ በተሻለ ሴፍ የሆነ ቦታ የደም ባንክ ነው። እዛ ሄዶ መለገስ በዚህ ሰዓት ምንም የሚያስፈራ ነገር የለውም። ከዚህ ቀደም በወሊድ ምክንያት ባጋጠማት ደም መፍሰስ ምክንያት ሕይወቷ አደጋ ላይ የነበረችው ባለቤቱ ከደም ባንክ በተገኘ ደም ሕይወቷ መትረፉን የሚናገረው ብስራት ደም መለገስ ሕይወት መስጠት ነው ይላል። ደም መለገስ ሕይወት መለገስ ነው። ሕይወት ለሌሎች ሰዎች በአደጋ አደጋ ላይ ባሉ ላሉ ሰዎች ሕይወትን እንኩ ብሎ መስጠት ነው እና ግን ደግሞ በጣም ደስ የሚ የሚያሰኘው ነገር ደም በመለገስ ውስጥ ያለው፣ አንቺ አታውቂውም፣ ለማን ያንን ደም እየለገሽ እንዳለሽ። ምናልባት እኔ ለአስር ደቂቃ አንድ አልጋ ላይ ተኝቼ ደሜን ከለገስኩኝ በኋላ ከዛ ከአስራ አምስተኛው ደቂቃ በኋላ ትዝም አይለኝም እንደለገስኩኝም። ነገር ግን የእኔ ደም ሄዶ በጣም በከፍተኛ ሁኔታ ደም የፈሰሳት እናት፣ በወሊድ ላይ ያለች እናት ወይም ደግሞ በሆነ በመኪና አደጋ ወይ ደግሞ ከሆነ ከህንፃ ላይ ወድቆ የተጎዳ ወጣት ልጅ ላይ ከሞት ያተርፋቸዋል። እና ይህንን ሳስበው እጅግ በጣም በጣም ነው ደስ የሚለኝ። አቶ ያረጋልም የደም ማስተላለፍ ሕክምና የመቶ ሀያ ዓመት ታሪክ ያለው ሕክምና ነው። በእነዚህ ዓመታት ውስጥም ደምን የሚተካ በፋብሪካ የተሰራ ምንም መድኃኒት የለም ይላሉ ኮሮናን ተከትሎ ማስከታት ቢያጋጥም መቀንቀረን ኢንተርኔት ቢያጋጥም የሆኑ ፋብሪካዎችን ይህንን እንዳመጡ ማስገደድ ወይም ከውጪ መግዛት ምናምን፣ በደም ላይ ግን እንደዚህ አይነት አማራጮች ሁልች ብቸኛው አማራጭ ብቸኛው አማራጭ በተፈጥሮ ሰዎች ያገኘት ውስጥ ቦታ እንዲሰጡ እንዲያካፍሉ እና በዚህ ቢገመቱ ሀያ አመት የደም ማስተላለፍ ህክምና ውስጥ እስካሁን በጥናትም የተረጋገጠ በእንትን የታየ አንድን የጎንዮሽ ጉዳት የሌለው ብቸኛው ንጹህ የሆነ ስራ ማለት በጉ ሳን ብሔራዊ የደም ባንክ ከኮሮና ጋር የተያያዘ ፍራቻን ለማጥፋትና ህዝቡ በፈቃደኝነት ደም እንዲለግስ ለማነቃነቅ በስሩ ያሉትን ሰራተኞች ተጋላጭነት ከመቀነስ አንስቶ የጽዳት ርቀትን የመጠበቅ ድንኳኖችንና አልጋዎችን የማብዛትና የመሳሰሉትን የጥንቃቄ ስራዎች እየሰራ ይገኛል። ጠቅላይ ሚኒስትር አብይ አህመድና ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ ሌሎች ከፍተኛ ባለስልጣናትና ታዋቂ ሰዎችም በባንኩ ተገኝተው ደም እንዲለግሱ በማድረግ ቅስቀሳዎች እየተደረጉ ነው። ይህ በተወሰነ መልኩ ለውጥ እያሳየን ነው የሚሉት አቶ ያረጋል አገራችን ስፔንና ጣሊያንን የመሳሰሉት የአውሮፓ አገራት ያጋጠማቸው አይነት የደም እጥረት ቀውስ ውስጥ እንዳትገባ ልንረባረብ ይገባል ሲሉ ጥሪ አቅርበዋል። አክለውም ያለንበት የረመዳን ጾም ወቅት እንደመሆኑ ሙስሊሙ ህብረተሰብ በዚህ በጾም ወቅት ደም መስጠት እንዲችል በመላው ሀገሪቱ ያሉ የደም ባንኮች ለአንድ ወር እስከ ምሽቱ አራት ሰዓት ድረስ ክፍት ሆነው እንደሚቆዩ አስታውቀዋል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ምሽቱን እያስተናገድኳችሁ ያለሁት ኤደን ገረመው ነኝ። በመቀጠል የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ዘርፍ ባልደረባና ተመራማሪው ፕሮፌሰር አለማየሁ ገዳ ኮቪድ 19 በኢትዮጵያ ማክሮ ኢኮኖሚና ማህበራዊ ሁነቶች ላይ ሊያመጣ የሚችለውን ውጤት የሚያትት ትንታኔ ከሰሞኑ አቅርበዋል። ይህንን አስመልክቶ ሀብታሙ ስዩም ከሳቸው ጋር አጭር ቆይታ አድርጓል። የትንታኔውን ግቦች ከሚያብራሩበት ይጀምራል ሁለት ነገር ነው ማሳወቅ የፈለኩት አንደኛው፣ ይሄ በሽታ ከተሰራጨብን ከመጣብን ሊያመጣ የሚችለው የኢኮኖሚ ቀውስ በአግባቡ ተረዳ ነው አልመሰለኝ። ከምንጠብቀው በላይ ከባድ የሆነ ኢኮኖሚ ቀውስ ያመጣብናል። ስለዚህ እኔ ያው እንደዜጋ ስላሳሰበኝ ይሄ ነገር ሌሎችንም መንግስት ምናምንም እንዲያሳስበው የኔን ያህል እንዲያሳስበው ነው አንደኛው ዓላማ። ከዛ ደግሞ ሁለተኛው እሺ፣ ይሄ ነገር እንደዚህ ከሆነ ምን እናርግ እንደ እንደ መንግስትም እንደ ሀገርም እንደ ህዝብም ምን ማድረግ አለብን የሚለው ሁለት ይህንንም ሰዎች እንዲወያዩበት እንዲሰጥበት ፈልጌ ነው። እነዚህ ናቸው ሁለቱ ዓላማዎች። እንግዲህ በስድስት ክፍሎች በተከፈለው ትንታኔው ላይ ይህ ወረርሽኝ በኢትዮጵያ አጠቃላይ ምርትና የዘርፍ እድገት፣ በውጭና ገቢ ንግድ ላይ፣ በማህበራዊ ጉዳዮች ላይ ስለሚኖረው ጫና አብራርተዋል። ጫናው ምን ያክል ግዙፍ ነው? የተወሰኑ ማስረጃዎችን እስቲ ይጠቃቅሱልን ብለን ብናየው እርሻ እና እርሻ ያልሆነው ሆነው ብለን ብናየው ይሄ ወረርሽኝ በከባዱ የሚያጠቃው እርሻ ያልሆነ ክፍለ ኢኮኖሚ ነው ብዬ ነው የምገምተው። ምክንያቱም እንደምታውቀው ሰማንያ በመቶ የሚሆነው ህዝባችን ገጠር ነው ያለው እና መቶ አሁንም የኢትዮጵያ ህዝብ ሚገምተው ወደ መቶ ስምንት ሚሊዮን በደማ ይሆናል ብሎ ብንገምት ወደ ሰማንያ ስድስት ሚሊዮን የሚሆን ህዝባችን ያለው ገጠር ነው። ስለዚህ አንደኛው አንደኛው ነጥቤ ምንድን ነው ሰማንያ ስድስት ሚሊየኑን ህዝብ መጠበቅ የመንግስትም ለሁላችንም ኃላፊነት ነው። ስለዚህ በከተማና በገጠር መሀል ያለውን ግንኙነት በአግባቡ በመቆጣጠር በምንም ታምር ወደ ገጠር እንዳይሄድ ማድረግ አለብን ማለት ነው። አንደኛው ነጥብ ነው። ይሄ ነገር ለሁለት ነገር ነው የሚጠቅመው። አንድ፣ እንደ ብዙሀኑ የሆነ ህዝባችንን እንጠብቃለን። ሁለት፣ እነሱ ምርት ካላመረቱ ምን የከተማው ሰውም መኖር አይችልም ማለት ይቻላል። ስለዚህ ግብርናው ላይ ማተኮር አሁን ደግሞ የምናየው የመኸር ወቅት የሚጀመርበት ነው። የመኸር ወቅት ደግሞ አነሰ ብትል ዘጠና ስድስት በመቶ የሀገሪቱን የእህል ምርት የሚመረትበት ወቅት ነው። በልጓ ትንሽ ነጭ። ሁለተኛው ነጥቤ የቀረው ደግሞ በጣም ይሄ ቫይረስ ከተስፋፋ የሚጎዳው የአገልግሎት ዘርፉና ኢንዱስትሪ ዘርፉ ነው። አሁን ኢንዱስትሪ ስንል እዛ ውስጥ ኮንስትራክሽን አለ። ሆቴሎች አሉ፣ አየር መንገድ አለ፣ እነዚህ በሙሉ ንግድ አለ። ችርቻሮም ጅምላም ሁሉ ንግድ አለ። ይህ ሁሉ የአገልግሎት ዘርፍ የምንለው ነው። ይሄ በጣም የሚጎዳው የሚጎዳው ክፍል ነው። በእኔ ግምት እንደውም ምሳሌ ስጥ ስላለኝ፣ በእኔ ግምት ለምሳሌ የአገልግሎት ዘርፍ ብትወስድ ቢያንስ ቢያንስ በሰማንያ በመቶ ይቀንሳሉ ብዬ እገምታለሁ። ለምሳሌ ሆቴሎች የሆቴሎች አሶሲዬሽን ያወጣው እንደውም ኦኮፐንሲ ሬት ማለት ሰው ምን ያህል ሰው ይገባላቸዋል የሚባለው ሁለት በመቶ ነው። ድሮም ድሮም ስልሳ በመቶ ነው ብዙ አልነበረ። የአየር መንገድን ብታይ ጠቅላላ የመንገደኞች ጉዞ መሰረዙ ከባድ ለውጥ አምጦበታል። ራሱ በነገረ ቁጥር ስናየው ኢንዱስትሪዎች ብዙዎቹ ግባታቸው ከውጪ ነው የሚመጣው። ኢንዱስትሪ እንደ አነሰ ብትለው በግማሽ በግማሽ ችሎታቸው ሊሰሩ ነው አነሰ ብትል። ስለዚህ እነዚህ ሜይቢ ክፍለ ኢኮኖች በጣም ይጎዳሉ እዚህ ውስጥ ደግሞ የሚቀጠር ብዙ ሰው አለ። ፕሮፌሰር፣ እዚህ ትንታኔ ላይ ይህ ክስተት የኢትዮጵያ መንግስት በቅርብ ጊዜያት ውስጥ የወሰዳቸውን የምጣኔ ሀብት ማሻሻያ እርምጃዎች ዳግም እንዲያጤን ጠቋሚ እንደሆነ አንስተዋል። አንዳንዶቹን ደግሞ ቀይ መብራት ሲሉም ገልጸዋቸዋል። ይህን ያሉበት ምክንያት ምንድን ነው? ምን እኔ የማሻሻያ ፕሮግራሙ ላይ ያለኝ ቅሬታ ከዚህ በፊትም በጋዜጦችም በአማርኛም በእንግሊዝኛም ጽፌያለሁ። ያለኝ ቅሬታ ምንድነው? የኛን መሰረታዊ መዋቅራዊ ችግሮች አልያዘም ብዬ ነው የምገምተው። አሁን በቃል እንደኋላ ቆም ግን ምንድናቸው መዋቅራዊ ችግሮቻችን ብትለኝ አንደኛው መዋቅራዊ ችግራችን ስራ አጥነት ነው። ስራ አጥነት በተለይ ወጣት ስራ አጥነት እስከ ሀያ ስድስት በመቶ ረሰ ነው። ይሄ የምልህ የተመገበው ነው እንጂ ኢ መደበኛ የምንለው ወይም ኢንፎርማል ሴክተር የሚሉት ፈረንጆቹ ኢ መደበኛ ውስጥ የሚሰራው እስከ አርባ በመቶ ይደርሳል። ሁለተኛ ሀገሪቷ መሰረታዊ ችግር ዋጋ ንረት ነው። ዋጋ ንረት በጣም ደሃ የሚጎዳ ጉዳይ ነው። ምክንያቱም አሁን እንደው የመንግስትን ቁጥር እንኳን ብንወስድ የምግብ የዋጋ ንረት ወይም የገንዘብ ግሽበቱ ወደ ሀያ አምስት በመቶ ደርሷል። አጠቃላይ ደግሞ ሀያ ሁለት አካባቢ ደርሷል። ብዙ ተቀጣሪ ህዝብ ደሞዙ በዚህ ልክ አይጨምርም። ስለዚህ በየቀኑ ህይወቱ እያሽቆለቆለ ነው የሚሄደው፣ ማለት ነው። ስለዚህ ይሄ ደግሞ ሁለተኛ መሰረታዊ ችግር ነው። ሶስተኛው መሰረታዊ ችግር እርሻ ነው። የኛ የእርሻ ምርታማነታችን ለዘመናት አልሄደም፣ ለዘመናት ሚል ምርታማነቱ በአንድ ቦታ ቆሟል ማለት ይችላለን። እሱ ካልዘመነ፣ ራሳችንን መመገብ ካልቻለን፣ ሌላው ኢኮኖሚ ሊንቀሳቀስ አይችልም። ይሄ ሶስተኛው መሰረታዊ ችግር ነው። ከማስታወሳቸው ነው እዛ ጽሁፍ ላይ ያየሁት። አራተኛው መሰረታዊ ችግር ጠቅላላ የምንሰራቸው ስራዎች በእውቀትና በምርምር የተደገፉ ፖሊሲ አካሄዶች አይደሉም። በየቦታው በየሚኒስትሩ ውስጥ ኤክስፐርት የጉዳዩ ኤክስፐርት አይደለም ያለው የጉዳዩ ኤክስፐርት የሚመስል ሰው ያለው። ስለዚህ አየ በዚህ በባለፈው የነበረው ስህተታችን ያለፈው መንግስት ስህተታችን ከአጥማችን በላይ የሆነን ስራ በማይችል ሰው ለማሰራት ነበር የሚሞካ ወይም የጉዳዩ ባለቤት ባልሆነ ሰው ከንዞች ፕሮፌሽናል የሚሉት ማለት ነው፣ ባለሙያ በሆነ አልናሰራም። ስለዚህ እኔ አሁን አንደኛው ሌላ ፕሮብሌም ይመስለኝ ችግር የሚመስለኝ ይህንን የሰለጠነ የሰው ኃይል በመሰረታዊ በሚባሉ ሚኒስትሮች ውስጥ ሳናስቀምጥ ይህ ሁሉ ስራ ልንስራ ብንል መስራት አንችልም ነው። ስለዚህ እንደዚህ እንደዚህ ብዬ እንዳው አቲንክ ሰባ በመቶ ዘርዝቤልሀለሁ እዛ ጽሁፍ ላይ ከጠቀስኩት እነዚህ እነዚህን ላይ ያተኮረ ፖሊሲ ነው ማውጣት ያለብን፣ እና ይሄ አገር በቀል የተባለው ፖሊሲ ይሄ አይነ ይህንን ጉዳዩ ትምትን ብዬ ነው ገምጠ ፕሮፌሰር አለማየሁ እንግዲህ የኮቪድ አስራ ዘጠኝ ወረርሽኝ በመላ ዓለም ላይ የመጣ ያደጉ ሀገራትንም የፈተነ ነው። በእርግጥ ኢትዮጵያ እየተከተለች ያለውን ምጣኔ ሀብታዊ ብሄል በመቀየሯ ሊመከት ይችል አይችል እንደሆነ ጥያቄዎች ይነሳሉ። በትንታኔው ላይ ጠቀስ እንዳደረጉት የኢትዮጵያ መንግስት የነጻ ገበያ ነሳቤን በሰፊው መግፋት የጀመረው በቅርብ ሁለት ዓመታት ውስጥ ነው። ይህን ጥቂት ጊዜ በመመልከት የአሁኑን አይነት ድምዳሜ መስጠት አልፈጠንም ወይ የሚል ጥያቄ ይነሳል። አድማጮች ከፕሮፌሰር አለማየሁ ገዳ ጋ የነበረው ውይይት አላለቀም። ተከታዩ ክፍል ነገ ይቀርባል። አብራችሁን ስለነበራችሁ እያመሰገንን የዛሬው የጋቢና ቪኦኤ ዝግጅታችን አጠናቀን በዚሁ ልንሰናበት ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት አማሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኤ በመጠቀም አድርሱን። የኢሜይል አድራሻችን ጋቢና ቪኤ አት ቪኤ ኒውስ ዶት ኮም ነው። እሱን ተጠቀሙና መልክቶቻችሁን ላኩልን። ፕሮግራምን በመምራት አብሬያችሁ ያመሸሁት ኤደን ገረመው ዝግጅቱን ሰበር ደግሞ ኤልያስ አስማረ ነበር መልካም ምሽት ደናደሩ i don't know if you